የቻይና መንግስት በሚቀጥሉት የሶስት ዓመታት ጊዜ ውስጥ በጥቅሉ በአፍሪካ ለሚከናወኑ የልማት ትብብር የ16 ቢሊዮን ዶላር እርዳታ እንደምታደርግ ከኤምባሲው ምንጭ መረዳት ተችሏል። በኢትዮጵያ በግሉ ዘርፍ በሽርክና 15 በመቶ በቻይና መንግስት 13 በመቶ እና በተናጠል ደግሞ 3 በመቶ የሚደርስ ነው። ባለፉት የ14 ዓመታት ጊዜ ውስጥ 415 የቻይና ኩባንያዎች የተንቀሳቀሱ ሲሆን ከነዚህ ውስጥ አንዳንዶቹ ዘግተው የወጡ ይገኙባቸዋል። በቁሳቁስ ምርት 45 በመቶ፣ በግንባታ እና ትራንስፖርት 13 በመቶ እና በአገልግሎት ዘርፉ 11 በመቶ እንደሆነ የዓለም ባንክ ባወጣው ጥናት መረዳት ተችሏል። የቻይና መዋለ ነዋይ ፍሰት በአፍሪካ ምን አይነት መልክ እንዳለው የሚገልጹልን አምባሳደር ኳንግ ዌይሊን ናቸው። በአፍሪካ ከሚገኙ አንዳንድ ሀገሮችን እንደ ናሞና ይወስድ ናቸው አሉ እንደ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ የኮንጎ ዴሞክራቲክ ሪፐብሊክ፣ እነዚህን አራት ሀገሮች ትኩረት ያደረግንባቸው ናቸው። ውጤት የምናጤንባቸው ናቸው። በመጀመሪያ ደረጃ ተሞክሮ የምናደርግባቸው ናቸው። ይህንን መሰል አካሄድ እንደ አርአያነት ይሆናል ብለን እናምናለን። ሌሎች የአፍሪካ ሀገሮች እንግዲህ ይከተላሉ ብለን وندامطالن <applause> then دم hope سلام african countries የቻይና ሚናን በሚመለከት ሁለቱ ወገናት ተቀራርበው የሰላሙን ድርድር የመፈረሙ ሂደት ቀላል አልነበረም። ይሄኛው ዋነኛው እና ከባዱ አፈጻጸም ነበረ። በተረፈ የዓለም ህብረተሰቡ በዚህ ጉዳይ ላይ አብረው መስራት ይጠበቅባቸዋል። ማተኮር ያለባቸው ይህ የሰላሙ የድርድር ውል በተግባር እንዲውል ከማድረጉ ላይ ይሆናል። አሁን በእኛ በኩል ማድረግ ያለብን በሚመለከታቸው አካላት ላይ ግፍ ፊት ማድረግ ነው። በዚህ አይነት መልኩ ነው ተፋላሚ ወገናት ተቀራርበው እንዲነጋገሩ ማድረግ የሚቻለው። ለዚህ ደግሞ አንድ ኮሚሽን መቋቋም ይኖርበታል። የዓለም ህብረተሰቡ አንድ አካል መሆን ይኖርባቸዋል። እነሱም በአፍሪካ ንዑሰ ክፍል ዓለም ውስጥ ለሚገኙ ድርጅቶች ድጋፍ ማድረግ የሚጠበቅባቸው ነው የሽምግልናውን ሂደት ለማጠናከር ማለት ነው። በዚህ ሂደት ውስጥ ደግሞ የምስራቅ አፍሪካ በይነ መንግስታት ኢጋድ እና የምስራቅ አፍሪካ ማህበረሰብ ድርጅት የድርሻቸውንም አብረው መወጣት የሚገባ አካሄድ ይሆናል። በቻይና በኩል የሚጠበቅብን እናደርጋለን። ሆኖም በዚያ ሀገር ከስልሳ እስከ ሰባ የሚሆኑ በስራ ላይ የተሰማሩ ቻይናውያን ፈተናውን እና ችግሩን ተጋፍጠው የሚገኙ አሉ። ይህ ደግሞ ለሰላሙ ሂደት ቻይና የምታደርገው አስተዋጽኦ ነው። ወደ ኢትዮጵያ ዞር ስንል ነጋዴዎች የሚያስመጡት ምርት ጥራት እንደሚጎለው ይነገራል ይህ እውነት ነው ወይ? ለአምባሳደሩ ላቀረብኩላቸው ጥያቄ ይህ ሐሰት ነው ጉዳዩ ከኢኮኖሚ እድገት ጋር የሚታይ ነው፣ የሚቀየር ጉዳይ ነው። ከዕለታት አንድ ቀን አፍሪካ መበልጸጓ የማይቀር ነው። ህዝቦቿ ደግሞ የተሻለ ምርት የመግዛት አቅም ይኖራቸዋል። በዚያን ወቅት ደግሞ ይህ ወዲያውኑ የሚፈታ ችግር ነው የሚሆነው። ምክንያቱም ልንገራችሁ፣ በአፍሪካ የሚገኙ ነጋዴዎች ወደ ቻይና ይሄዱና ርካሽ የሆነ ዕቃ ይገዙና ተመልሰው በአፍሪካ ውስጥ አትርፈው የሚሸጡ ናቸው። ይህ ችግር ደግሞ ሊፈታ የሚችል ነው። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ